በአማራ ክልል ከፍተኛ የአመራር አባላት ላይ ሰኔ 15 2011 ዓ ም በተፈጸመው ግድያ ጉዳይ በወቅቱ የክልሉ ገዢ ፓርቲ የአዴፓ ጽሕፈት ቤት ኃላፊ የነበሩትና ግድያው ሲፈጸም ቦታው ላይ እንደነበሩ የተነገረው አቶ ዮሐንስ ቧ ያለው ዛሬ ባህር ዳር ፍርድ ቤት ቀርበው የምስክርነት ቃላቸውን ሰጥተዋል። የአማራ ክልል ጠቅላይ ፍርድ ቤት በእነ መማር ጌትነት መዝገብ በተከሰሱ ተጠርጣሪዎች ላይ የአቃቢ ሕግ ምስክሮችን መስማት ቀጥለዋል። አስቴር ምስጋናው የችሎቱን ሂደት ተከታትላ ተከታዩን ዘገባ አስተላልፋለች። አቃቢ ሕግ ካቀረባቸው ምስክሮች መካከል አድራጎቱ ሲፈጸሙ በጥቃቱ ከተገደሉት ጋር በአንድ የመሰብሰቢያ አዳራሽ ውስጥ የነበሩት አቶ ዮሐንስ በያለው ለፍርድ ቤቱ በሰጡት የምስክርነት ቃል በወቅቱ በአማራ ክልል በከሚሴ፣ በጎንደርና በሌሎችም የተለያዩ አካባቢዎች ከፍተኛ የሰላም መደፍረስ እንደነበረ አስታውሰዋል። መደበኛ ያልሆኑ አደረጃጀቶችም ተጨማሪ የሰላም እንቅፋት በመሆን የክልሉን አመራር ማጣጣል፣ በከተሞች አካባቢ ንጥቂያና ዝርፊያ ሲታዩ ቆይተዋል ብለዋል። የተፈጠረውን የጸጥታ ችግር ለማስተካከል ከክልሉ የተለያዩ የጸጥታ አካላት ጋር ውይይቶች ሲደረጉ መቆየታቸውን የጠቆሙት አቶ ዮሐንስ ችግሩ ከመቀነስ ይልቅ እየተባባሰ መሄዱን አመልክተዋል። ምስክሩ በመቀጠልም የክልሉን ሰላምና ጸጥታ ለማሻሻል እንዲሁም በወቅቱ በአማራና በትግራይ አዋሳኝ አካባቢዎች ከህወሓት ጋር የተገናኘን ትንኮሳ ለመከላከል ተጨማሪ ኃይል ማሰልጠን አስፈላጊ ስለነበር ከነበረው መደበኛ የአማራ ክልል ፖሊስ በተጨማሪ የአማራ ክልል ልዩ ኃይል እንዲሰለጥን ተደርጓል ብለዋል። ፖሊስ ኮሚሽን የአማራ ሚሊሻ ጽፈት ቤትና የሰላም ግንባታ ደህንነት ጉዳዮች ቢሮ የልዩ ኃይል ከፍተኛ መሪዎች ከወቅቱ የአማራ ዲሞክራሲያዊ ፓርቲ አዴፓ ስራ አስፈጻሚ ኮሚቴና ከሌሎች አካላት ጋር ብዙ ውይይቶች ተደርገው እንደነበርና አጥጋቢ ውጤት አለመገኘቱን አመልክተዋል። ሰኔ 12 2011 ዓ.ም በጠቅላይ ሚኒስትሩ ጽህፈት ቤት ምክትል ጠቅላይ ሚኒስትሩ በነበሩበት የክልሉ የሰላምና ጸጥታ ሁኔታ በሰፊው መገምገሙን ተናግረው በተለይ የክልሉ የሰላምና ግንባታ ደህንነት ጉዳዮች ቢሮ ችግሮችን እንዲያስ ማስተካከልና እርምትም እንዲደረግ በወቅቱ የቢሮው ኃላፊ ብርጋዴር ጄኔራል አሳምነው ጽጌ በተገኙበት ስምምነት ላይ ተደርሶ እንደነበር አቶ ዮሐንስ ቦያለው አስረድተዋል። ሰኔ 16 2011 ዓ.ም በክልሉ ሰላምና ጸጥታ ላይ ያተኮረ ግምገማ ከክልሉ ሁሉም አካባቢዎች ከተውጣጣ የጸጥታ አካላት ጋር ግምገማና ውይይት ለማድረግ እቅድ ተይዞ እንደነበርም ለፍርድ ቤቱ ተናግረዋል። ሰኔ 15 2011 ዓ.ም ም የክልሉ ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንን እና የአማራ የክልል ዲሞክራሲያዊ ፓርቲ አዴፓ ጽፈት ቤት ኃላፊ የነበሩትን ራሳቸውን አቶ ዮሐንስ ቦያለውን ጨምሮ የክልሉ ሰባት ከፍተኛ አመራሮች በርዕሰ መስተዳደር ጽፈት ቤት ውስጥ ስብሰባ ላይ እንዳሉ በግምት ከቀኑ 11 ሰዓት ሲሆን አንድ አዲሱን የአማራ ልዩ ኃይል የደንብ ልብስ የለበሰ እና ሽጉጥ የደገነ የፖሊስ ባልደረባ የተሰበሰቡበትን ክፍል በር በኃይል ከፍቶ መግባቱን አስታውቀዋል። በነገሩ የተደናገጡት የአማራ ክልል ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንን የርዕሰ መስተዳደሩ አማካሪ የነበሩት አቶ እዘዝዋሴና የክልሉ ጠቅላይ አቃቢ ህግ የነበሩት አቶ ምግባሩ ከበደ ወደ ቀጣዩ ክፍል ሲሄዱ ባለሽጉጡ የፖሊስ ባልደረባ ተከትሎ መግባቱንና ተከታታይ የጥይት ድምጽ መስማታቸውን አብራርተዋል። ከተኩሱ በኋላ ክላሽን ኮፕ የታጠቀ የልዩ ኃይል አባል እነ ዶክተር አምባቸው የገቡበት ክፍል ውስጥ ማየታቸውንም አስታውሰዋል። ከደቂቃዎች በኋላ ተኩሱ ወደ ተሰማበት ክፍል መግባታቸውን ከዚያም አቶ እዘዝና ዶክተር አምባቸው ህይወታቸው ማለፉንና አቶ ምግባሩ ደግሞ በከባድ ሁኔታ ቆስለው ማግኘታቸውን ገልጸዋል። በወቅቱ በመስኮት ወደ ሲመለከቱ በርከት ያሉ የልዩ ኃይል አባላት በርዕሰ መስተዳደሩ ጽሕፈት ቤት ግቢ ውስጥ እንደነበሩና አንዳንዶቹን በስም ጭምር እየጠሩ ለፍርድ ቤቱ ተናግረዋል። ሁሉም የልዩ ኃይል አባላት የአድራጎቱ ተባባሪዎች እንዳልነበሩ የተናገሩት አቶ ዮሐንስ በያለው፣ ከዚያ ውስጥ ግን ለጥፋት የተሰለፉ ጥቂት ቡድኖች ነበሩ ብለዋል። በሰኔ 15 2011 ጉዳይ ክስ ከተመሰረተባቸው 55 ሰዎች መካከል 47ቱ ዛሬ ችሎት ፊት ቀርበዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው Pahardat.